ሳይንስና ኅብረተሰብ መቀመጫውን በፈረንሳይዋ መዲና ፓሪስ ያደረገው የሳተላይት ኩባንያ ዩቴልሳት በሳተላይት ግንኙነት ስማቸው በቀዳሚነት ከሚጠራ ድርጅቶች አንዱ ነው። ወደ 6700 የቴሌቪዥን ጣቢያዎችን ስርጭት ተሸክሞ በመላው ዓለም ለሚገኙ 1 ቢሊዮን ገደማ ተመልካቾች አገልግሎት እየሰጠ ይገኛል። ኩባንያው ከአፍሪካ እስከ አውሮጳ፣ ከመካከለኛው ምስራቅ እስከ እስያ እና አሜሪካ ያሉ ቦታዎችን ሽፋን የሚሰጠው ወደ ህዋ ባመጠቃቸው 39 ሳተላይቶች ነው። እንዲህ መዳረሻው የሰፋው ዩቴል ሳት የአፍሪካ አዳጊ ወጣቶችን ኢላማ ያደረገ ውድድር ማገዝ ከጀመረ 6 ዓመታት ተቆጠሩ። ኩባንያው ከደቡብ አፍሪካው የሳተላይት የቴሌቪዥን ስርጭቶች አቅራቢ ድርጅት ጋር በመሆን እያካሄደው የሚገኘው ውድድር ዕድሜያቸው ከ14-19 የሆኑ አፍሪካውያንን ኢላማ ያደረገ ነው። ዓለም አቀፋዊ ስፖርታዊ ውድድሮችና የመዝናኛ ቴሌቪዥን ጣቢያዎችን ዲኤስቲቪ በተሰኘ አገልግሎቱ ለአፍሪካውያን እያቀረበ የሚገኘው መልቲ ቾይስ አፍሪካ ከዩቴልሳት ኩባንያ ጋር ጥምረት የፈጠረው በጎርጎሮሳዊው 1999 ነበር። ሁለቱ ድርጅቶች ከ12 ዓመት ቆይታ በኋላ ይፋ ያደረጉት የኮከብ ሽልማቶች የተሰኘው ውድድር በሺህ የሚቆጠሩ ወጣቶችን አሳትፏል። ኢትዮጵያውያን ወጣቶችም በመልቲቾይስ የኢትዮጵያ ቅርንጫፍ አማካኝነት በውድድሩ ላይ እየተሳተፉ ይገኛሉ። አቶ ኢዛና ብሸት በመልቲቾይስ ኢትዮጵያ የኮሚኒኬሽን ክፍል ኃላፊ ናቸው። ስለ ውድድሩ ዓላማ እንዲህ ያስረዳሉ። ዓላማው ምንድን ነው? ውስጥ ለአፍሪካ አህጉር ያላቸውን ጥቅምና የወደፊትም የቴክኖሎጂ አፍሪካ ላይ ያለውን አድቫንስመንት ላይ ያላቸውን ሚና ለማሳደግም ሆነ በእነሱ ዙሪያ ያለውን የእውቀት አድማስ ለማስፋት ነው። ቀጣዩን ትውልድ በቴክኖሎጂ እና በሳተላይት ቴክኖሎጂ ሚስታይል ለማድረግ ነው። በዚህ ዙሪያ ዋናው ዓላማ ይህ ነው። ተማሪዎች ለሳይንስና ቴክኖሎጂ ዘርፎች ፍላጎት እንዲያድርባቸው የማድረግና የፈጠራ አስተሳሰቦችን የማበረታታት ዓላማ ያነገበው ይኸው አህጉራዊ ውድድር ዘንድሮም ለሰባተኛ ጊዜ እንደሚካሄድ ሰሞኑን ይፋ ተደርጓል። በውድድሩ የሚሳተፉ አዳጊ አፍሪካውያን ከሳተላይት ቴክኖሎጂ ጋር በተያያዙ አርዕስተ ጉዳዮች ላይ ሀሳባቸውን በጽሑፍ እንዲገልጹ አሊያም በስዕላዊ መግለጫ ወይም ፖስተር እንዲያሳዩ ይጠበቅባቸዋል። ተወዳዳሪዎቹ የሚልኳቸው ጽሑፎችና ፖስተሮች መጀመሪያ በሀገር አቀፍ ደረጃ በዳኞች ይፈተሻሉ። ከነርሱ ውስጥ አብላጫውን ድምፅ ያገኙት ለአህጉራዊ ውድድር ይላካሉ። ስለ ዳኞቹ ስብጥርና የውድድር መስፈርት አቶ ይዛና ተከታዩን ማብራሪያ ሰጥተዋል። የሚመጡትን የተማሪዎችን ስራዎች እኛ አይደለንም የምንዳኛቸው። የምንመርጧቸው ዳኞች አሉ። በዚህ ዙሪያ በቂ ኤክስፒሪየንስ እና ባክግራውንድ አለን ብለን የምናስባቸውን ሰዎች ካዘጋጀን በኋላ እነሱ ናቸው የተሰጡትን መስፈርቶች ያሟላሉ የትኛው ከየትኛው ይበልጣል የሚለውን የሚወስኑትና አሸናፊውን የሚወስኑት ማለት ነው። ከዛ በኋላ የዚህ ሀገር አሸናፊ የሆነው ሁለት ስራ አንድ ከስዕልና አንድ ከእሴ እሱ ነው የሚላከው እንግዲህ አጠቃላይ ከአፍሪካ ከሚሰበሰቡት ጋር ለመወዳደር ማለት ነው። ዳኞቹን በምን በምን ዘርፍ የተሰማሩ ናቸው? እንግዲህ ኤሴ ላይ ያሉት አንዳንዶቹ ባለፈው ዓመት ለምሳሌ በዚህ በሊትሬቸርና በጋዜጠኝነት ሙያ ዙሪያ ባክግራውንድ ያላቸው ሰዎች ነበሩ። ለፖስተሩ ደግሞ በሳተላይት ቴክኖሎጂ ሆነ በስዕል በመሳሰሉ ዙሪያ እንደዚህ ባክግራውንድ ያላቸው ሰዎች ናቸው። ኢትዮጵያውያን ተማሪዎች በውድድሩ ላይ እንዲሳተፉ በመልቲቾይስ ኢትዮጵያ በኩል ለትምህርት ቤቶች ግብዣ እንደሚላክ አቶ ይዛ ያስረዳሉ በውድድሩ ላይ ሁሉንም ትምህርት ቤቶች ማሳተፍ አዳጋች እንደሆነ የሚያብራሩት አቶ ይዛና ድርጅታቸው የተወሰኑትን ትምህርት ቤቶች በየጊዜው ለውድድር እንደሚመርጥ ተናግረዋል በምርጫው በተቻለ መጠን የግልና የመንግሥት ትምህርት ቤቶችን ለማሳተፍ ጥረት እንደሚያደርጉ ማስረድተዋል የእስካሁኑ የተማሪዎች ተሳትፎ ጥሩ የሚባል እንደሆነ የሚናገሩት የኮሚኒኬሽን ክፍል ኃላፊው ውድድሩም በጉጉት የሚጠበቅ ሆነዋል ይላሉ በባለፈው ዓመት ውድድር የኢትዮጵያውያኑን ተማሪዎች ጉጉት የሚያንር አንድ ክስተት ሆኗል የዛሬ ዓመት በየሀገራቸው ያለውን ውድድር በበላይነት ተወጥተው ለመላው አፍሪካ ውድድር ሥራዎቻቸው ከቀረቡላቸው ተማሪዎች መካከል ኢትዮጵያዊው ተማሪ አሸናፊ መሆኑ ተበስሯል። ስሙ ልዑል መስፍን ይባላል። ተማሪነቱ ደግሞ በአዲስ አበባ በሚገኘው ጊብሰን ዩዝ አካዳሚ ውስጥ ነው። በጽሑፍ ውድድር ቁንጮ መሆኑ ሲነገረው የ11ኛ ክፍል ተማሪና የ16 ዓመት ወጣት የነበረው ልዑል አሁን በክፍልም በዕድሜም በአንድ ዓመት ጨምሯል። ለውድድር ያቀረበውን ጽሑፍ ጭብጥ እንዲያብራራ ጠይቄው ነበር። ሲጨፍኑ የነበረው ጽሑፍ በብዛት ያተኮረው ሳተላይቶች ለኢትዮጵያና ያው ለአፍሪካም ለዓለማችንም ሊጠቀምማቸው የምንችላቸው መንገድና አዲስ ያልታሰቡ ህዝብ በፊት ያልታሰቡ የማስባቸው ነገሮችን ነበር። የጣፍጠ ላይ ያልታሰቡ ያልካቸው ነገሮች ምንድን ናቸው? አሁን አንደኛው ነገር የዓለም የሙቀት መጠን መጨመርን እንዴት መቆጣጠር እንደምንችል በኤስኤ ላይ ነበረ። በሳተላይት አማካኝነት ማለት ነው? አዎ፣ በሳተላይት አማካኝነት ልክ እንደ የሙቀቱ እንደመጨመሩ የሚዘንብ ከሆነ ካልሆነ ምን ያህል ሚነራልስ መሬት ውስጥ ያሉትን ሚነራልስ የት የት ጋር እንደሆነ እንዴት አናላይዝ እንደሚደረግ ጀነራሊ ፎር አግሪካልቸር በጣም ብዙ ጥቅም እንዳለ ጥፋኝ ነበር። ያለፈው ዓመት የመወዳደሪያ ርዕስ የሳተላይት ቴክኖሎጂ ለአፍሪካ መጻኢ የሚጫወተው ሚና የሚል ነበር። የውድድሩ አሸናፊዎች የተዘረዘሩበት ጋዜጣዊ መግለጫ እንደሚያትተው ልዑል አርዕስተ ጉዳዩን ከአፍሪካ ና ከየሀገራቱ ፍላጎቶች ጋር በማዋሃድ ያቀረበው ትንታኔ ዳኞችን መርኳቸዋል። እንደ ልዑል አይነቶቹ ተማሪዎች በየውድድሩ የሚያቀርቧቸው ጥልቅ ሀሳቦች የኮሚኒኬሽን ኃላፊውንም እንዳስደነቋቸዋሉ ከእድሜያቸውም እና ከአላቸው የኤክስፖዥር አንጻር በስዕልም የገለጹት ስለ ሳተላይትና በጽሁፍም የገለጿቸው ስራዎቻቸው ላይ ስናየው በጣም ጥልቅ የሆነ እውቀት በዚህ ዙሪያ ለውድድሩም ቢሆን ሪሰርች አድርገውና በደንብ ጊዜ ወስደው ስራቸው እንዳቀረቡ ነው የተረዳሁት። በጊብሰን ዩዝ አካዳሚ የሳይንስ ተማሪ የሆነው ልዑልም ቢሆን ስለ ሳተላይትና ቴክኖሎጂው እምብዛም እውቀቱም ሆነ ፍላጎቱ አልነበረውም። ስለ ውድድሩ በትምህርት ቤቱ ሲወራ ሲሰማ ግን ስለ ጉዳዩ ጥናት ማድረግ ጀመረ። የሳተላይትን አጠቃቀም አስመልክቶ በጥናቱ የደረሰበትን ወደ ጽሑፍ ቀይሮ ተወዳደረ። ልዑል ትምህርቱን በሚከታተልበት በጊብሰን ዩዝ አካዳሚ ሲኤምሲ ካምፓስ የቡድን መሪ የሆኑት አቶ ነብዩ ደምሰው ስለ ወጣቱ ተማሪ ምስክርነታቸውን ይሰጣሉ። እንዴት ትምህርት ቤታቸውን ወክሎ ለመወዳደር እንደበቃም ያስረዳሉ። ልዑል ብዙ ጊዜ ሳይንስና ቴክኖሎጂ ላይ ብቻ ሳይሆን ሁሉም መስክ በጣም ወጣ ያለ ተሰጦ ያለው ልጅ ነው። ለምሳሌ ስፔሊንግ ቢ የሚባል ውድድር አለ። ስፔሊንግ ቢ ላይ ብዙ ጊዜ የሚያሸንፍ አይነት ልጅ ነው። ኢሴ የመጽሐፍ ብቃቱ በጣም ላቅ ያለ ነው። በውስጥ አሰራራችን መሰረት ባወጣነው ውድድር ነጥሮ ወጣ ልውል እና ስናየው የጻፈው ነገር ጥሩ ነው። ሊያሸንፍ እንደሚችልም ገመትን። ኦፍኮርስ እንዲህ አንደኛ ይወጣል የሚል ነገርም አስበን አልነበረም። እስቲ ይሳተፍ ብለን ነው። ከዛ ተሳትፎ ማሸነፉን ሰማን። በጣም ገረመን። ኖርማሊ እኛ ሰፖርት እናደ ዋለን ኤቭሪ ታይም፣ ሀሳብን በቀላሉ እንዲያንሸራሽር እንረዳዋለን። ልዑል ብቻ አይደለም የሚተሳተፈው ሌላም ሁለት ሶስት ልጆች ነበሩ ተሳታፊዎች። ግን በአጋጣሚ ያው ልዑል ነጽ ወጣ፣ የእሱ ስራ የተሻለ ሆኖ በመገኘቱ ነው ሊያሸንፍ ይቻለው። አህጉራዊውን ውድድር ያሸነፈው ልዑል የዩቴልሳት ዋና መስሪያ ቤት ወደሚገኝበት ፈረንሳይ ፓሪስ የመጓዝ ዕድሉን አግኝቷል። በዚያ የገጠመውንና ያሳደረበትን ስሜት እንዲህ ያስረዳል። ፈረንሳይ ሄጄ የነበረው ከዚህ ትምህርት ካለቀ ወደ አንድ ወር በኋላ ነበረ። ብዙ ሰው የማያውቀው ነገር እዛ የሄድኩት ያው መንኮራኩር ሲመጥቅ ለማየት ነበረ፣ ግን እሱ ፈረንሳይ ውስጥ አልነበረም። እንዲያውም በፕሌን ገብተን አክሮስ አትላንቲክ በረን ሳውት አሜሪካ ውስጥ ያለ ሀገር ፍሬንች ጊያና የሚባል ሀገር ሄደን ነው ሮኬት ላውንቹን እራሱ ያየ ነው። እኛም ብቻ ደግሞ አልነበርንም፣ በጣም ብዙ ሰው ነበረ የሄደው። የዩቴልሳት ፕሬዚደንት ነበረ፣ በጣም ብዙ ሪፖርተሮች ነበሩ። በጣም ብዙ ስሜት ያሳድርብሃል። አንደኛ ያው ተርቼ እኔም፣ እነዚህ ሰዎች አብሮኝ ያሉት ሰዎች የደረሱበት ቦታ ለመድረስ እኔም መጣር አለብኝ ብለህ ታስበዋል። መጀመሪያ ግን ከዛ ደግሞ መንክሯክሩን ሲያሳዩን፣ እንዴት እንደሚሰራ ሲያሳዩን የበለጠ ደግሞ በስፔስ ሳይንስ ቢሆን እንድሰራ ስሜቱን በሱም አሳድሮብኛል። ልዑል ጉብኝቱ የህዋ ሳይንስን የማጥናት ፍላጎት እንዳሳደረበት አልሸሸገም። ነገር ግን ቀደም ሲል የመረጠውን የኮምፒውተር ኢንጂነሪንግ ትምህርት ከህዋ ሳይንስ ጋር ማቀናጀት ይሻል። ልዑል እንደተሳተፈበት አይነት ውድድሮች በየጊዜው መካሄዳቸው ለሌሎችም ተማሪዎች ጠቀሜታቸው ከፍ ያለ እንደሆነ መምህር ነቢዩ ያሰምሩበታል። ኢትዮጵያ ውስጥ አይደለም እንዲህ አገርን ሊለውጥ የሚችል አይዲያ ይዞ መጽሐፍ ቀርቶ ኖርማል ፌስቡክ ራሱ ኢንተርኔት ራሱ በደንብ ያልተሰራጨበት ሁኔታ ነው ያለው። የልዑል እንዲመውጣት ሌላ ተማሪዎች እንዲነቃቁ ማንቂያ ደወል ሆኖ ያገለግላል ብዬ አስባለሁ። ብዙ ጊዜ የመንግስት ተማሪዎች እንዲህ አይነት እድል አይደርሳቸውም፣ አይገጥማቸውም። ኦፍኮርስ ይሄ የግል ትምህርት ቤት ተማሪ ነው፣ ግን በየሚዲያው እንዲህ መተላለፉ ማሸነፉ ሌሎች ልጆች ውድድሩ ላይ በነቃ ሁኔታ እንዲሳተፉ አድርጓቸዋል፣ አነሳሳቸዋል ማለት እችላለሁ ለመጪው ትውልድ ፖዚቲቭሊ እንዲያስብ የሚያደርግ መነሳሻ ነጥብ ነው ብዬ ነው የማስበው።